የመላው አማራ ሕዝብ ድርጅት ጠቅላይ ሚኒስትር ዶክተር አብይ አህመድ ያቀረቡትን የይቅርታ የምክክርና የሽግግር ሰላማዊ ጥሪ የሚደግፍ መሆኑን ሰሞኑን በጽሁፍ ባወጣው መግለጫ አስታወቀ። የድርጅቱ መግለጫ አክሎም በአማራ ክልል ፕሬዚደንት አቶ ገዱ አንዳርጋቸው የቀረበውን ጥሪም ማድ ሙሉ በሙሉ በመቀበል ለኢትዮጵያ ሰላምና መረጋጋት ታላቅ ኃይል የሆነው ለአማራ ሕዝብ የህልውናና የማንነት ጥያቄዎች ሰላማዊ መፍትሄ ያገኙ ዘንድ ከለውጥ ኃይሎች ጋር በመነጋገር ለመስራት ወስኛሉ ብለዋል። አሉላ ከበደ መግለጫውን ተከታትሎ ዘገባ አጠናቅሯል። ዶክተር አፈወርቅ ተሾመ የመላው አማራ ህዝብ ድርጅት ሊቀመንበር ናቸው። አሁን የተጀመረው የለውጥ እንቅስቃሴ ድርጅታቸው የሚወክለው ህዝብ ላለበት አሳሳቢ ሁኔታ ተስፋ ሰጪ ሆኖ አግኝተነዋል ይላሉ። ባለፈው ሀያ ሰባት ዓመት ውስጥ ካየነው ሂደት አንጻር ስናይ አሁን ዶክተር አብይ ህዝቡን ችግር የተረዱና ይሄ ችግርም ደግሞ ዘላቂ መፍትሄ ካላገኘ ወደፊት የሀገራችን ህልውና የህዝቧም አንድነት አጠያያቂ መሆኑን ተገንዝበው ያለውን ችግር በማመን ለህዝብ ያንን ግልጽ በማድረግ ይቅርታን መሰረት ያደረገ የለውጥ ሂደት እንዲህ ውስጥ ተስፋ የጫረ በመሆኑ ማዕድም በምንም እንኳን የአማር ጥያቄዎች የተመለሱበት ሂደት ባናይም የለውጡ ግን አካል ሆኖ ይሄንን ነገር ውጤታማ እንዲሆን ማድረግ አማራጭ የሌለው ምርጫ መሆኑን በመረዳት አንደኛ ያሳማንበት ጉዳይ ይሄ ነው። ሊቀመንበሩ አክለውም ላለፉት ሀያ ሰባት አመታት አማራው ላይ ይደርስ የነበረው ያሉት በደል በአማራው ላይ በተለይ የተነጣጠረና የተቀነባበረ ነበርም ይላሉ። ሲስተማቲክ የሆነ ስልታዊ የሆነ ጥቃት ነው ስንል በራሱ አሁን አማራን ባህል የሚባለውን እን ወስድ አማሮች አደሉ ውስጥ ያሉት እና የአማራውን ኢንተረስት የሚከንትን አማራውን ለእድገት ለተች ነገር የሚያገቡ አማራው አሉን የሚገሉ አንቱን የሚበትኑ ምንም አይነት ነገር እንዳይኖረው ህጉ ራሱ የተቀረጸው አማራ እንደ አንድ ህዝብ እንዳይሄድ ነው። የለውጡ አካል መሆን አማራጭ የለውም ያሉት የመአህድ ሊቀመንበር እስካሁን የነበሩት ሁኔታዎች በፍጥነትና በዘለቄታውም ይለወጣሉ ብሎ ድርጅታቸው የሚያምን መሆኑን አመልክተዋል።